咋嘛？ ኢትዮጵያ የተለያዩ አካባቢዎች የቀጠሉ ግጭቶች የሰላማዊ ዜጎችን ህይወት ከማሳጣታቸው በተጨማሪ በሚሊዮን የሚቆጠሩ ሰዎች ቤት ንብረታቸውን ጥለው እንዲሰደዱ አድርገዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ መረጃ መሰረትም በአሁኑ ሰዓት በተለይ የሶማሌ ኦሮሚያና ትግራይ ክልሎችን ጨምሮ ከአራት ነጥብ አምስት ሚሊዮን በላይ ህዝብ በሀገር ውስጥ ተፈናቅሏል። በዚህም ምክንያት ኢትዮጵያ ውስጥ ያሉ ግጭቶችን ለመፍታትና ዘላቂ ሰላም ለማምጣት መንግስትን ጨምሮ በተለያዩ መንግስታዊ ያልሆኑ ድርጅቶች ጥረት የሚደረግ ቢሆንም እነዚህ ጥረቶች ምን ያክል ወጣቶችን ያሳተፋሉ የሚለው በበርካቶች ዘንድ ጥያቄ ይነሳበታል። ሰላም፣ ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮችና ተመልካቾቻችን ሳምንታዊ የጋቢና መሰናዷችን ጀምሯል። በምሽቱ ቅንብራችን ኢትዮጵያ ውስጥ የሚካሄዱ ግጭቶችን ለመፍታት በሚደረጉ ጥረቶች ውስጥ የወጣቶች ተሳትፎ ምን ይመስላል? በሰላም ሂደቶች ውስጥ የሚኖራቸው ሚናስ ምን መምሰል አለበት የሚሉትን ጥያቄዎች እናነሳለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በኢትዮጵያ እየተካሄዱ ያሉ ግጭቶች በተለይ በወጣቶች ላይ ከፍተኛ ጉዳት በማድረስ ግጭቶቹ የሚያስከትሏቸው ሞቶች፣ መፈናቀሎችና ትምህርትና ጤና የመሳሰሉ ማህበራዊ አገልግሎቶች መቋረጥ ለከፍተኛ የአይምሮ ጤና ችግሮች እንደሚዳርጓቸው የተለያዩ ጥናቶች ያመለክታሉ። የአሜሪካ ድምጽ ያነጋገራቸው ከትግራይ ከአማራና ከኦሮሚያ ክልሎች የተውጣጡ ወጣቶችም ግጭቶች የወጣቱን ህልም እያጨለሙ ናቸው ሲሉ አስተያየታቸውን ሰጥተው የቀጠሉ ግጭቶች እንዲቆሙ በድህረ ጦርነት የሰላም ግንባታ ጥረቶችም ተሳታፊ እንዲሆኑ ጠይቀዋል። ወጣቶቹን ያነጋገራቸው አስማማየ ነው። ተጨማሪ ያለው ትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግዳይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል አንደኛ አምራች ወጣት ይል ጽል ጦርነቱ ላይ ቀጣይ የተሳተፈውም አብዛኛው ወጣት ኃይል ነው። በአካባቢያችን ስናየው እያንዳንዱ ቤት እያንዳንዱ ቤት ያላንቋቋበት ጉዳቱ ያልደረሰበት ሰው የለም ማለት ያስደፍራል። በጣም በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው፣ ሰጥቶ የመለወጥ ተረቡጦ የማድረግ ቤተሰብን የመርታት ከዛ ሁሉ ነገር ነው ያስቀረው። ሌላ በግጭት ውስጥ በሚገኘው አማራ ክልል ባህር ዳር ከተማ ነዋሪ የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህም ምክንያት ተጎጂ መሆናቸውን ያስረዳል። ስራ ሰርቼ ነገር ለወጣለሁ ብሎ ተስፋ ከማድረግ ይለጥ ይልቅ ደህንነትን የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ የመስራት ተነሳሽነቱ ሌሎችም ሁነቶች በጣም በከፍተኛ መጠን እየተጎዳ ያለበት ሁኔታ አለ። ጾታዊ ጥቃትን በምናይበት ጊዜ ከፍተኛ የሆነ ጾታዊ ጥቃት የሚከሰትበት ሁኔቶች አሉ። ምርትን ከመሰብሰብ አንጻር ምርታማነትን ከማምጻት አንጻር ከፍተኛ የሆነ እንግዲህ ምርትና ምርታማነት የአንዲት ሀገርን የሚወሰነው ወጣቱ ክፍል ነው። ይህ ወጣት ግን አሁን ምርት ላይ ከማተኮር ይልቅ አገርን የሚያሳድጉ ምርቶች ላይ ከመወያየት ወይም ደግሞ ከመነሳት ይልቅ እየሆነ ያለው ጦርነት ስለሆነ ምርታማነት ላይም ከፍተኛ የሆነ ተጎጂ እየሆነ ያለበት ሁኔታ ነው ያለ ማለት ነው። ጦርነቱንም ቀጥታ በምናይበት ጊዜ ሌላው ኢንዳይሬክት ተሳታፊ ነው። አብዛኛው በጦርነት ተሳታፊ ማን ነው ብለህ ስታስብ፣ ወጣቱ ክፍል ነው። በቃ ወጣቱ ክፍል ቀጥተኛ የጦርነቱ ተሳታፊ ነው። ስለዚህ ጦርነት በጦርነት ደግሞ በተፈጥሮ ጎጂና እርስ በርስን የሚያጠፋፋ ስለሆነ ከፍተኛ የሆነ ጉዳት እየደረሰበት ያለ ሁኔታ ነው ያለ። በኦሮሚያ ክልል ሆሮ ጉድር ወለጋ ዞን ጃርቲ ከተማ የታሪክ መምህር እንደነበሩ የሚናገሩት አቶ ቦካ ዘለቀ ደግሞ በ2013 ዓ ም በሚኖርበት አካባቢ በተከሰተ ግጭት ተፈናቅለው አሁን ኑሯቸውን በአዲስ አበባ አድርገዋል። በአካባቢ ያለው ግጭት ወጣቱን ከትምህርት ገበታና ከስራ አፈናቅሏል ይላሉ። በጣም ተጎድቷል ወጣቱ ወጣቱ፣ ማለት ተማሪም ነው። ተማሪ ትምህርት ቤት ተዘግቶ እንዲወጣ ተደርጓል። ከዛ ባሻገር ደግሞ ተማሪ ተመልሶ ቤተሰብ ላይ ላለመቀመጥም ወደ ጫካም ፈልሷል። ብዙ ችግር ነው፣ ብዙ እንትን ነው የተጎዳው። ወጣቱ በአካባቢው አሁን የለም ማለት ይቻላል፣ ምንም የለም። እኔ በዛ ወቅት አይደለም ከዛ ወደዚህም ደግሞ አቃለው ያሉትን ሁኔታዎች ወጣት በሰፈሩም በአካባቢውም አይኖሩም። የሉም። ወጣቱ ወደፊት ተስፋ የሚሆነው ለሀገሪቱ እቺ ሀገር ሰላም ሊኖራት ይገባል። ሰላም የለም። ከገጠር እስከ ከተማ አካባቢ ነው አሁን። ከተማ እኔ አሁን ባለውበት አዲስ አበባ ሰላም ነው። አንዳንድ ትልቅ ከተማዎች ሰላም ናቸው። በተረፈ ገጠር ከተማ ራሱ ሰላም የለም አሁን ገጠርን ብናየው። ስለዚህ ለዛ የሰላም አክሰሱን መፈጠር አለበት። ሰላም እንዴት መኖር እንዳለበት መንግሥት ይህንን ሊያስብበት ይገባል። ከጦርነት በኋላ የተደረጉ የሰላም ስምምነቶች ወጣቶችን ያካትቱ አይደሉም የሚለው ፍቅረ ስላሴ ግደይ በሰላም ግንባታ ላይ ተሳትፎ እንዲኖራቸውም የትግራይ ክልልም ሆነ የፌዴራል መንግስት በቂ ስራ አልሰሩም በሚል ወቀሳ ይሰነዝራል። እስካሁን ድረስ ወጣቶች ተካተዋል ብዬ አላስብም። የሰላም ስምምነቱ ላይ ከመነሻው ጀምሮ እስካሁን እስካደረሰ ከደረሰበት እንትን ድረስ መረጃ ድረስ ተካተዋል ብዬ አላስብም። ምናልባት ይሄ የተጀመረው ወጣቶችን ተዋዎችን ወደ ማህበረሰቡ ለመመለስ የሚደረግበት በትንሹ ሚሆን ተጀምሯል ግን እሱ የሰላሙ አካል አይመስለኝም። አሁን ለማየው በደንብ የተገበረ እንዳልሆነ ነው የኢንፎርሜሽን ያለኝ። ስለዚህ የሰላሱ ምንነቱ ላይ በወጣቱ ከልጎ አምኖበት ሰላም ወደነበረ ወደ ቀድሞ ህይወቱ እንዲመለስ የተደረገ አይደለም። ወጣቶች አፍራ የሰላም አምባሳደር እንዲሆኑ ወደ ማህበረሰቡ ይዘው የሚሄዱት ነገር ሰላምን መስበክ ብቻ መሆን እንዳለበት እንዲሆን የተደረጉ ስልጠናዎች የሰጡ ያሉ ስልጠናዎች እንዳሉ አውቃለሁ። ከዛ ውጭ ግን እንደ አንድ መንግስት ወይ የክልል መንግስት ቢሆን የፌዴራል ሚንግ መንግስት ቢሆን እዚህ ነገር ላይ ፎከስ አድርገው እየሰሩ ነው ብዬ አላምንም እስካሁን ድረስ ። ስለዚህ እየተሰራ ያለው ስራ አጥጋቢ አይደለም። ስራ መንጸት ላይ በጣም መስራት ነበረበት ሰዎች ሰላም ብቻ አማራጭ እንደሆነ እንዲያስቡ መደረግ አለበት። ይሄ ደግሞ ጭንቅላት የሚሰራ ስራ ነው እንጂ ምር ሰተህ ወደ ማህበረሰብ ላስላ ስላስገባቸው የስላ ምሳቤ እንታመጣ ማለት አይመስለኝም። ስለዚህ ገና የሰራ ያለው ስራ በጣም በጣም ነገር የሚቀረው። የባህር ዳር ከተማ ነዋሪው ተመስገንም ሀገራዊ የሰላም ሁኔታ ማረጋገጥና ለወጣቶች ጥያቄዎች ተገቢ ምላሽ መስጠት ዘላቂ መፍትሄ ለማምጣት ያስችላል ብሎ ያምናል። ያው ጦርነትን መቼም ሁላችንም እናውቀዋለን፣ ምን ያህል አስከፊ እና ምን ያህል አስቀያሚ እንደሆነ። ስለዚህ ከጦርነት ወጥተን ወደ ልማት የምንመለስበት እርስ በርሳችን እየተደጋገፍን በኢኮኖሚ የምናድግበት ሁኔታ ከመፍጠር አንጻር መንግስትም ከፍተኛ የሆነ ስራ ይጠበቅበታል። ወጣቱ ለዚህ ከፍተኛ መፍትሄ በወጣቱ እጅ ላይ ያለ ስለሆነ መንግስት ለወጣቱ ትኩረት ሰጥቶ ከወጣቱ ጋር ዲል አድርጎ በትክክል ሰርቶ መመለስ አለበት። የወጣቱ ጥያቄ መመለስ አለባቸው። ጥያቄዎች ስላልተመለሱ ነው ወደ ስተዚህ እንትን ውስጥ እየገባ ብዬ ማስበው እና ጥያቄዎቹ በትክክል እየተመለሱ በትክክለኛው መፍትሄ እየተቀመጠ ካልመጣ በስተቀር ወጣቱ ተጎጂ ይሆናል። ወጣቱ ተጎጂ ሆነ ማለት አገሪቱ የነገ ተስፋዋ እየተንጠለጠለ በወጣቶች ላይ ነው። ስለዚህ አገራችንም የምታድበት አቅጣጫ ጥቅጥሮ አይሆንም ብዬ አስባለሁ። በተለያዩ አገሪቱ አካባቢዎች አሁንም የቀጠሉ ግጭቶችን በዘላቂነት እልባት መስጠትና ወጣቶች ከጦርነት ስሜት ወጥተው ራሳቸውና ቤተሰባቸውን በሚጠቅሙ የልማት ሥራዎች ላይ እንዲሳተፉ ማድረግ እንደሚገባም የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ጠቁመዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ግጭቶችና አለመረጋጋቶች በወጣቶች ላይ የሚያደርሱትን ጉዳት ያስቃኘንን ዘገባ ነው ተከታትለን የተመለስ ነው። እነዚህን በኢትዮጵያ የሚካሄዱትን ግጭቶች ለማስቆምና ዘላቂ ሰላም ለማስፈን ወጣቶችን በግጭት አፈታት ሂደቶች ውስጥ በንቃት ማሳተፍ ወሳኝ እንደሆነ በርካታ ጥናቶች ያመለክታሉ። በአፋር ክልል ተወልዳ ያደገችውና በክልሉ የተካሄዱ ጦርነቶች በአካባቢዋ ወጣቶች ላይ ያደረሰውን ጉደት በቅርበት የተመለከተችው የ26 ዓመቷ ፋጡማ አህመድ ታዲያ በግጭት አፈታት ሂደቶች ውስጥ በመሳተፍ ባደገችበት አካባቢ ዘላቂ ሰላም ሊሰፍን የሚችልበትን መንገድ በማፈላለግ ላይ ትገኛለች። ከፋጡማ ጋር ቆይታ አድርጌ ወጣቶች በሰላማዊ እንቅስቃሴዎች ላይ ያላቸው ተሳትፎ ምን እንደሚመስል ጠይቄያታለሁ። ቀጥሎ ይቀርባል። ፋጡማ አህመድ ተወልደ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በምትገኘው ዱብቲ ከተማ ነው። በፌዴራል መንግሥትና በህወሀት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች። በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጂ ለማየት ሞክሬ ነበር እና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ በሄድኩበት ጊዜ ምንም አይነት ሰርቪስ አልነበርም እዛ አካባቢ ትምህርትም፣ ውሃም፣ ጤና፣ የተለያየ ሰርቪስ ገ ሪሰርች ላይ አልሆንም አልሆኑም ነበር ሜቤርኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ እዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህፃናቶች እዛ አካባቢ የሚኖሩ የተለያዩ የማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ታመልክቻለው። የሃያ ስድስት ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው። ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። በመጀመሪያ ያው አንሰርቴኒቲ ያለው ማለት ማለት ከነገ ወዲያ ምን ይገጥመኛል ብሎ ማሰብ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም የሆነ ተገደሽ ወደ ጦርነት ልትገቢ ትችላለሽ። እንዲሁም ደግሞ በዛ ጦርነት ሰላማ ልትሆኚ ትችላለሽ። አካፍቲ ሞሮቨር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል። ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች በጦርነት ምክንያት ቤተሰብ ያው አንቺ ትምህርት ትምህርት ላይ እንድትውይለት ወይም ደግሞ እዛ ሂጄ ጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ቲኬት መቁረጥ ሊሆን ይችላል። ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር፣ እንዲሁም ደግሞ ሶማሌ ክልል ወጥንዳ በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበረና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበረና በኔም በእኔም ላይ በጣም ተጽዕኖ ያሳድራል። በቤተሰብም ላይ አላግባብ የሆኑ ወጪዎችንም ሊያሳድር ይችላል። ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች። ነገር ግን ሁልጊዜም እረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሔ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች። እኔ እንደዚህ አይነት ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለሁ ጨምሮ ነው። ምክንያቱም ዳይሬክትሊ ባይሆን ዳይሬክትሊ ወጣቱ በእንደዚህ አይነት ጉዳዮች ላይ ዋነኛ ተጠቂ ነውና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጭ መሆን ያለበትም ወጣቶች በተለይም ደግሞ ሴቶች ናቸው ብዬ ስለማስብ ያው ፍላጎቱ ስለነበረኝ እንዲሁም ደግሞ ፍላጎቱ ብቻ ሳይሆን እድሉንም ስላገኘ ሆን እድሉ ስለተመቻቸልኝ እንዳል እነዚህ አይነት ፕላትፎርሞች ላይ መሳተፍ ችያለሁ። በግጭት ባለበት አካባቢ ስትሆኚ ተጎጂም ስለምትሆኝ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይም ደግሞ ለእነዚህ አይነት ግጭቶች መፍትሄ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻል እና ያው ግጭት አካባቢ መኖርም ለግጭቶች መፍትሄ ለመስጠት ያው ይጋብዝሻል ወይም ደግሞ ፍላጎቱ ያድርብሻል። በኢትዮጵያ የሚካሄዱ ግጭቶች በወጣቶች ህይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች 47 ከመቶ የሚሆኑትና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአይምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ሕይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል። ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ውሳኔ ሰጭነት ላይ ብዙ ጊዜ ወጣቶች አይሳተፉም እና እነዛ ክፍተቶች አሉ። ግን ያው የተጀመሩ ጅማሮች አሉ። ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በዴስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች። ስሜታዊነት መታየት የለበትም። አዳማጭ መሆን አለብን። በእኛም ላይ ደግሞ የደረሱት ጉዳቶች በሌላው በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት ኦፖነንት ፓርቲ እንደነዚ አይነት ጉዳቶች ስለደረሰ ሁሌም እኔን ተጠቂ ብለን ማሰብ እንደሌለብን ከኛ እኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንዳለብን ዲያሎጎች ላይ በምንሳተፉበት ሰዓት አዳማጭ መሆን እንዳለብን እንደነዚ አይነት ነገራቶችን። ያ የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ፣ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ ሰጭነት ማምጣት እንዳለባቸው ትመክራለች። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ፋጡማ ልምዷን ስላካፈለችን እጅግ አድርገን እናመሰግናለን። አሁን ደግሞ የሳምንታዊ የጋቢና እንግዳ ሰዓታችን ላይ እንገኛለን። የምሽቱ የጋቢና እንግዳችን ፕሮፌሰር ገብሬ ይቲንሶ ይባላሉ። ፕሮፌሰር ገብሬ የቀድሞ የጂንካ ዩኒቨርስቲ ፕሬዝዳንት ሲሆኑ በአሁኑ ሰዓት የአካታች ሰላምና ልማት በአፍሪካ የተሰኘ ግብረሰናይ ድርጅት ስራ አስኪያጅ ናቸው። ፕሮፌሰር ገብሬ በቅርቡ በሰላም ግንባታ የወጣቶች ሚና በተመለከተ የመወያያ ጽሁፍ አቅርበው ነበር። ከአስማማ አየነው ጋር ባደረጉት ቆይታ የወጣቶችን የጦርነት ተጎጂነት መጠን ከሚያብራሩበት ይጀምራል። ጦርነት በጎ ነገር የለውም። መቶ ፐርሰንት ጎጂነት ነው ያለው። ከጠቅላላው ማህበረሰብ አንጻር ደግሞ ወጣቱ ላይ በተለየ ሁኔታ ጉዳት ያደርሳል። አንዱ ሁላችንም የምናውቀው በጦርነት ውስጥ በአብዛኛው የሚሳተፉት ፊት ለፊት የሚጋፈጡት በወጣትነት እድሜ ያሉ ናቸው። ጦርነት አጥፊ ነውና ያው በርካታ ወጣቶች ህይወታቸውን ያጣሉ። በርካቶች የመቁሰል አደጋ ይደርስባቸዋል። ይሄ የመጀመሪያው ገፈት ነው። ይሄ የመጀመሪያው ችግር ነው። ቀጥሎ ደግሞ ምናልባት በሁለተኛ ደረጃ ሊገለጽ የምችል ጉዳት ቢኖር በጦርነት ጊዜ ኢኮኖሚ የኢኮኖሚ እንቅስቃሴ አይኖርም። የንግድ እንቅስቃሴ፣ እርሻ ይስተጓጎላል። ማንኛውም አይነት የእንቅስቃሴ ስለሚስተጓጎል ለወጣቶች የስራ እድል ለመፍጠር የማይቻልበት ሁኔታ ስለሚኖር በሀገራችን ደግሞ እንደምናውቀው ብዙ ወጣት ስራ የለውም፣ ስራ አጥ ነው፣ ስራ ይፈልጋል። በጦርነት ምክንያት ደግሞ የስራጡ ቁጥር የበለጠ እየጨመረ ይሄዳል ማለት ነው። ጦር ሜዳ ውሎ ጉዳት ከምደርስበት በተጨማሪ ጦር ሜዳ ያልሄደውም ባለበት አካባቢ ሰርቶ ገብቶ ወጥቶ ሰርቶ እንዳይገባ የስራ እድል መፍጠር ስለማይቻል እንዳልኩት፣ ኢኮኖሚ ስለሚጎዳ የስራጡ ቁጥር ቁጥርም እየጨመረ እንዲሄድ ያደርጋል። በወጣቱ ላይ ይሄ ሌላው ተጽዕኖ ነው። ኢቭን ጦርነቱ ከቆመ በኋላ ጦርነቱ ከቆመም በኋላ ጉዳቱ እንዲህ በቀላሉ የሚሽር አይደለም። የስራ እድሉም በቀላል ሊፈጠር አይችልም በጦርነት ማግስት። ስለዚህ ላልተወሰነ ጊዜ የወጣቶች ስራ አጥነት ሊቀጥል የሚችልበት ሁኔታ አለ። በልዩ ሁኔታ ምናልባት ትኩረት ተሰጥቶ ተሰርቶ ወጣቱ ወደ ስራ እንዲመለስ ካልተደረገ መስተቀር በጦርነት ማግስትም የስራ አጥነት ችግሩ እየከፋ ሊሄድ ይችላል። በስነ ልቦና በአካላዊ ጉዳትም እንደዚሁ ለረጅም ጊዜ ሊቆይ የሚችል እንት ጉዳት ያደርስባቸዋል። የቆሰሉ ሰዎች ምናልባትም ዕድሜ ልካቸውን እንደ ሌሎች ጤናማ ሰዎች ሰርተው ራሳቸውን የማይችሉበት ሁኔታ ሁሉ ሊፈጠር ስለሚችል ጦርነት በጣም አስከፊ ነገር ነው እና በነዚህ ሁሉ ነው ወጣቱን በተለየ ሁኔታ የሚጎዳው። ምናልባት ፕሮፌሰር ወደዚህ ጦርነት ወጣቶቹ እንዲገቡ የሚያደርጋቸው ገፊ ምክንያቶች ምንድን ናቸው? ወጣቶች ፈልገው ወደ ጦርነት ይገባሉ የሚል እምነት የለኝም። ጦርነት የምነሳባቸው በርካታ ምክንያቶች ይኖራሉ። ጦርነት እንዲነሳ የሚያደርጉ አካላት ይኖራሉ። ነገር ግን ብዙውን ጊዜ በጣም ብዙውን ጊዜ ወጣቶቹ ተቀስቅሰው ነው ወደዛ የሚሄዱት እና በራሳቸውን ፍራስትሬሽን ሊኖርባቸው ይችላል ከስራ አጥነት ጋር በተገናኘ ኢፍትሐዊ አሰራር ካለ ከእሱ ጋር በተገናኘም ወጣቶቹን ለመቀስቀስ የሚያስችል መንገዶች ይኖራሉ። በዋናነት ግን ጦርነት የሚፈልጉ አካላት በተደራጀ መልኩ የወጣቱን ደካማ ጎን በማየት በተለይ ስራ አጥነቱን እና ሌሎች ሌሎችንም ክፍተቶች በማየት ያንን በመጠቀም ነው ቀስቅሰው ወደ ጦር ሜዳ እንዲሳተፉ የሚያደርጉት። እኔ ወጣቶች በዝኒባሌ ይባሌ በባህሪያቸው ጦርነት ይፈልጋሉ፣ ጦረኛ ናቸው፣ ፈልገው ይሄዳሉ የሚል እምነት የለኝም። ሌላ አካል ቀስቅሶ እንደመወስዳቸው ነው የምረዳው። ምናልባት በጦርነት ወቅት የሚደርስባቸውን ወጣቶች ላይ የሚደርሰውን፣ በእርግጥ ጦርነት የሚመርጠው የማህበረሰብ ክፍል የለም፣ ሁሉም ተጎጂ ነው። እንደ እኛ ትኩረታችንን ወጣቶች ላይ ስላደረግን ነው እና የሚደርስባቸውን ጉዳት አነሳን። ከድህረ ጦርነትን በተመለከተ ቅድም አነስተዋል ድረት ጦርነት ላይ በሚደረጉ ስምምነቶች በሚደረጉ የሰላም ግንባታ ሂደቶችስ በኢትዮጵያ ውስጥ ወጣቶች በጦርነት ውስጥ ካላቸው ተሳትፎ እኩል እድል እየተሰጣቸው ነው ብለው ያምናሉ? እንደ ሀገር በምን ያክል ደረጃ በሰላም ሂደት ውስጥ በሰላም ግንባታ ላይ እንዲሳተፉ እየተደረገ ነው ላልከው ሙሉ መረጃ የለኝም ብዬሃለው። ነገር ግን አንዳንድ ጥረቶች እንዳሉ በመንግስት ደረጃ የሚደረጉ ጥረቶች እንዳሉ አውቃለሁኝ። ትግራይ ክልል ላይ ለምሳሌ እንደዚሁ ባለፈው እንዳልከው ሰባት መቶ ወጣቶች በተሳተፉበት እጄ በጽሁፍ አቅርቤ ነበረና ያ አንዱ ጥረት ነው። ለምሳሌ በትግራይ ክልል እየተደረገ ያለው ሰላም ግንባታ ላይ ወጣቱ እንዲሳተፍ ከመላው ትግራይ ሰባት መቶ ወጣቶችን አምጥተው ነው ያን ያሰሩት። ከዛ በኋላ ደግሞ የነበራቸው እቅድ ወደ ወረዳዎች መውረድ ነበረና በአስራ ስምንት ወረዳዎች ላይ ወርደው ስለ ሰላምና ጸጥታ ትሬኒንግ ሰጥተዋል። ሌሎችም ለምሳሌ የሚሰሯቸው ስራዎች አሉ። በኤንጂዎች አማካኝነት ለምሳሌ ያህል አርት ፎር ፒስ በሚል ፕሮግራም ወጣቶችን አደራጅተው ስልጠና እየሰጡ በሙዚቃ፣ በድራማ፣ በሰርከስ፣ በማርሽ ባንድ፣ ስዕል በመሳል በነዚህ ሁኔታዎች ወጣቱን ወደ መድረክ እያመጡ ኢቨንት እያዘጋጁ እንዲያቀርቡ እያደረጉ ከትራውማው እንዲወጣ እንደገና በሰላም ግንባታው ላይ እንድሳተፍ እየተደረገ እንደሆነ አውቃለሁኝ። ግን በአሁኑ ሁኔታ መላው ኢትዮጵያ ውስጥ ዞሮ ጦርነት ባለባቸው አካባቢዎችም ሆነ ጦርነት በቆመባቸው አካባቢዎች እንደ ልብ ዞሮ መረጃ መሰብሰብ ስለማይቻል ይሄ በስፋት ሌሎችም ጋር ይደረጋሉ ወይ ውጤታማ ነው የሚለውን ሊገልጽ ላይ አችልም። ግን ጥረቶች አሉ፣ በመንግስት የሚደረጉ ጥረቶች አሉ። በክልል ደረጃ አሁን እንዳልኩ ትግራይ ላይ በቅርብ ስለሚከታተል የተደረጉ ጥረቶች አሉ። በቂ ነው በቂ አይደለም ባይ ነኝ፣ ምክንያቱም የችግሩ በጣም ከፍተኛ ስለሆነ ወጣቱን በስፋት ጦርነት ባለባቸው አካባቢዎችም፣ ጦርነት በተደረገባቸው አካባቢዎችም፣ እንዲሁም ሰላም በሆነውም አካባቢ በሰላም ላይ መስራት በጣም አስፈላጊ ነው የሚሆነው። በተለይ ደግሞ ጦርነት በተደረገ ማግስት የመልሶ ግንባታ ስራ በጣም እጅግ ያስፈልጋል። መልሶ ግንባታ ስንል ፊዚካል ስትራክቸሩን ይሄ የፈራረሱ ህንፃዎችን መገንባት ብቻ ሳይሆን መንገድ መስራት ብቻም ሳይሆን በሰው ልብ ውስጥ መሰራት አለበት። የቆሰለው ልብ መዳን መቻል አለበት። የሻከሩ ግንኙነቶች መጠገን አለባቸው እና እንደዚህ አይነት ስራዎች በስፋት ይፈልጋሉ። እንደ አንድና ሁለት ስብሰባ ጠርተ የሚታደርገው ነገር አይደለም። ኮንሲስተንትሊ ረጅም ጊዜ ወስደ መስራት የሚገባ ነገር ነው በዛ ባየነው ችግር ልክ ይሄ እየተሰራ ነው የሚል ሙሉ እምነት የለኝም። ጅማሬዎች አሉ፣ የሚበረታቱ ናቸው። ወጣቶች በሰላም ግንባታ ሊኖራቸው የሚችለው ሚና እንዴት ያዩታል? በተለያየ ነገር ሚና መጫወት ይችላሉ። ቅድም በማነሳቸው በሰላም ግንባታ በመልሶ ግንባታ ላይ ትልቅ ሚና ሊኖራቸው ይችላል። ወደ ጦርነት እንዳይገባ ግጭት ከመከላከል አንጻር ትልቅ ሚና ሊኖራቸው ይችላል። በእርቅ ውስጥ በእርቀ ሰላም ሂደት ውስጥ ትልቅ ሚና ሊኖራቸው ይችላል። እኛ በሀገራችን አንድ ችግር አለ። ምናልባት ሁላችን ከባህልም ጋር ተያይዞ የመጣ ነገር ነው። ግጭት ሲኖር ብዙውን ጊዜ ታውቃለህ፣ ወጣቶች ናቸው ወደ ጦርነቱ የሚገቡት ግጭቱ የሚገቡት የሚሞቱት የሚቆስሉት። ነገር ግን እርቅ ሲደረግ ሽማግሌ ነው የሚታረቀው፣ ወጣቱ አይደለም። ወጣቱ በባህል እርቅ ውስጥ ሚና ኖሮት አናውቅም። ሽማግሌዎች ናቸው የምታረቁት እና ይሄም ነው ምናልባት አንዳንድ ቦታ ላይ ግጭቶች እንዲቀጥሉ የሚያደርገው እና ወጣቱን አክቲቭሊ አቅም እንዳለው ከህፃነት ጀምሮ ልጆች ራሳቸው በህፃነት ደረጃ በልጅነት ደረጃ የሚያዙ ኢንዲፐንደንት አክተርስ ናቸው። ስለዚህ በዛ ደረጃ ነው ሊወሰድ የሚችለው እና ወጣቶችንም እንደዚሁ እንደ ሙሉ ሰው በመውሰድ በሁሉም የማህበረሰብ ህይወት ውስጥ እንዲሳተፉ በተለይ በተለይ ደግሞ በሰላም ግንባታው ዙሪያ ከራሳቸው አልፎ ለማህበረሰቡም በመቀስቀስ በማስተማር ሊረዱ ስለሚችሉ ሁለገብ ተሳትፎ እንዲኖራቸው ማድረግ ይቻላል ብዬ አስባለሁ። ቀጣይ ምን መደረግ አለባቸው ይላሉ? በሱ እናጠቃልል። ጦርነት በሚደረግባቸው ዛሬም ጦርነት በሚደረግባቸው አካባቢዎች ጦርነቱ መቆም አለበት። ጦርነቱ ካልቆመ ሰላም አይመጣም። እና ጦርነት ያለበት አካባቢ ወጣቱን ለመታደግ ከተፈለገ እርቀ ሰላም ማውረድ ነው፣ የጦርነቱን አስከፊነት መገምገም ነው። ጦርነት በቆመባቸው አካባቢዎች ደግሞ ቅድም እንዳልኩት መልሶ የመገንባት ስራ መሰራት አለበት። በዚህም ወጣቱን ለወጣቱ ቅድሚያ የሰጠ ወጣቱን አሳታፊ ያደረገ የወጣቱን ችግር ወይም ብሶት አድረስ ሊያደርግ የሚችል ስራ ለመስራት እንዲቻል የመልሶ ግንባታው ስራ በቅንጅት የተሟላ ድጋፍ ተደርጎለት ሊቀጥል ይገባል ብዬ አስባለሁ። ሰላም በሆነባቸው አካባቢዎች ጦርነት ባልተደረገባቸው፣ አሁንም በማይደረግባቸው ሰላም ነው በሚባልባቸውም አካባቢዎች እንደዚሁ በሰላም ጊዜ ሰላም ላይ መስራት ያስፈልጋል። አሁን እንግዲህ በሀገራችን እንዳየ ነው ይሆናል የማይባሉ ይሆናሉ ብሎ የማይታሰቡ ነገሮች እየተከሰቱ ስለሆነ ዛሬ ሰላም የምንላቸው ነገር ነገ ደግሞ የሰላም ጦት ያለባቸው የጦርነት ቀጠና ሊሆኑ ስለሚችሉ አሉ የሚባሉ ችግሮችን ነቅሶ አውጥቶ የመፍታት በተለይ በተለይ ደግሞ የወጣቱ ላይ ያተኮረ ስራ መስራት ያስፈልጋል ብዬ አስባለሁ። ፕሮፌሰር ለነበረን ቆይታ በአሜሪካ ድምፅ አድማጮቻችን እና ተመልካቾቻችን ስም ከልብ አመሰግናለሁ። መልካም ጊዜ እንለዎት። ይህም አመሰግናለሁ። መልካም ጊዜ ለእናንተም ይመኛለሁ። በዚህ ዙሪያ የመንግስትን ጥረት ለማካተት በተደጋጋሚ ከሰላም ሚኒስትር ለማናገር ሞክረን አልተሳካልንም። ከመሰናበታችን በፊት ግን የንቁ ኢትዮጵያውያን ወጣቶች ማህበር ዋና ኃላፊ ልዩነት አምራት ከዚህ ቀደም በዚህ ዙሪያ ያካፈለንን እናሰማችሁ። እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማ አሁን ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል ዘኢንስፓየርድ ኢትዮጵያን አሶሴሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለ ራዕይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንም ሰላማዊ ስብዕና እንዲኖራቸው ስለሰላም ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚህ ካለ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት ዓላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና እይታዎችን፣ ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ። በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣቸዋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩ ነው የምትረዷቸው? የምትሰጡት ስልጠና ሂደትስ ምን ይመስላል? እንግዲህ ስልጠናችን አሳታፊ ነው አሳታፊ ነው ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከእነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤምፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ። ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም ነው። እና ወደ ሰላም በዚህ አስተያየት የምሽቱን ዝግጅታችንን በዚሁ እናጠናቅቃለን። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸወት ስመኝሽ የቆየ ነበርኩ። በሚቀጥለው ሳምንት በሌላ ዝግጅት ዳግም እንገናኛለን። መልካም ሳምንት።